አምሽታችኋል፣ የጋቢና ቪ አድማጮች የዕለተ አርብ ነሐሴ 21 2013 ዓ ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህም መካከል የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ የሚፈጸሙ የመብት ሰቶችን ለመመርመር የአቅምና የጸጥታ ችግር እንዳጋጠመው አስታውቋል። ጥረት እናደርጋለን ግን የአቅም በአንድ በኩል ይገድበናል። በሌላ በኩል በአካባቢው ያለውን የጸጥታ ሁኔታ እና የትራንስፖርት እጥረት ደልክ ለመጓዝ ችግር ይፈጥርብናል። የተቋሙ ኮሚሽነር የሆኑትን ዶክተር ዳንኤል በቀለን የሰማችሁት። በዚህ ዙሪያ በምሽቱ ሰፋ ያለ ዘገባ ይኖረናል። የሚታወቁ ችግሮች ያሉት ነገሮች ഗുരാ <laughs> አሁን ደግሞ የሰማችሁት ወጣት ትንሣኤ አለማየሁ ይባላል። በአፍሪካ ህዋ ኢንዱስትሪ ከ30 ዓመት በታች ያሉ ወጣቶች አንዱ ሆኖ ተካቷል። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮች የሚኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። ወደ ኤደን አመሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል። የተባበሩት መንግስታት የጸጥታው ምክር ቤት በትላንትና እለት በኢትዮጵያ በትግራይ ክልል ውስጥ ባለው የሰብአዊ ድጋፍ አቅርቦት ዙሪያ ተነጋግሯል። ስብሰባው በዋናነት ትኩረቱን ያደረገው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ ተካፋይ የነበሩት ሀገሮች ኢትዮጵያ ውስጥ በጦርነት እየተሳተፉ ያሉት ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙ ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ምድር እንዲወጣ ህወሀትም ከአማራና ከአፋር አካባቢዎች ተዋጊዎቹን እንዲያስወጣ የኢትዮጵያ መንግስትም የእርዳታ አቅርቦትን የማሳለጥ ሁኔታውን አጠንክሮ እንዲሰራ ጠይቀዋል። በስብሰባው ላይ ኢትዮጵያን ወክለው የቀረቡት በተባበሩት መንግስታት ቋሚ የኢትዮጵያ ተጠሪ የሆኑት አምባሳደር ታዬ አጽቀስላሴ መንግስታቸው የሰብአዊ ድጋፍ አቅርቦትን ለማሳለጥ እያደረገ ያለውን ጥረትና ህወሀት አድርሷል የሚሉትን ጥፋት ዘርዝረዋል። በእለቱ በስብሰባው ላይ የተገኙት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጦርነት ጨርሶ መፍትሄ አለመሆኑን ያሳሰቡ ሲሆን ይህን የእሳቸውን ሀሳብ ሳይሆንም የምክር ቤቱ አባላት ተጋርተዋል። አድማጮች፣ የዚህን ዘገባ ዝርዝር ከምሽቱ ሶስት ሰዓት ጀምሮ በሚቀርበው የመጽሔት መርሃ ግብራችን ጠብቁ። በናይጄሪያ የሩሲያ አምባሳደር የሆኑት አብዱላሂ ሼሁ ናይጄሪያ ከሩሲያ የአንድ ቢሊዮን ዶላር ዋጋ ያለው የጦር መሳሪያና አገልግሎትን ለመግዛት ውል መዋዋሏን ለአሜሪካ ድምጽ አስታወቁ። የናይጄሪያ ኤምባሲ በጉዳዩ ላይ መግለጫ የወጣ ሲሆን ስምምነቱ በወታደራዊ መሳሪያዎች አቅርቦት ላይ ህጋዊ የሆነ አሰራር መንገድን የሚያሳይ ከሽያጭ በኋላ አጠቃቀም ስልጠናና ተከታታይ የሆኑ የቴክኖሎጂ ሽግግር የእውቀት ግንባታና ሌሎች ጉዳዮችንም ያካተተ ነው ብሏል። ሮይተርስ ባለፈው ሐምሌ ዛሬ ላይ የዩናይትድ ስቴትስ ህግ አውጭ አካላት የቀረበላቸው ለናይጄሪያ አንድ ቢሊዮን ዶላር ዋጋ ያለው የመሳሪያ ሽያጭ ሰነድ ላይ የሀገሪቱ መንግስት የሰብአዊ መብት ጥሰትን ሊያደርስ ይችላል በሚል ስጋት ሳይፈርሙ መቆየታቸውን ዘግቦ ነበር። አምባሳደሩ ከሩሲያ ጋር የተደረሰው ስምምነት ቀድሞ ከዩናይትድ ስቴትስ ጋር ስምምነት ላይ ባለመደረሱ የመጣ ተጽዕኖ እንደሆነ ተጠይቀው፣ ከፊርማ ስነ ስርአቱ በኋላ በመግቢያው ላይ እንደተናገርኩት ናይጄሪያ አማራጭ እየፈለገች ሳይሆን ተደጋጋፊና የጋራ የሆነ ጥቅም ነው የምትፈልገው ፣ ስለዚህ አይደለም ሲሉ ምላሽ ሰጥተዋል። ትናንት ትላንት ሀሙስ እለት በአፍጋኒስታን ከፍተኛ የሆነ የሰዎች እንቅስቃሴ ባለበትና እስካሁን ድረስ ከመቶ ሺህ በላይ የሚሆኑ ከሀገር የሚወጡበት በካቡል አለም አቀፍ አየር ማረፊያ ላይ አይኤስ ወይም እስላማዊ መንግስት ተብሎ የሚጠራው ሁለት ታጣቂዎች ባደረሱት የአጥፍቶ መጥፋት የቦምብ አደጋ አስራ ሶስት የዩናይትድ ስቴትስ ወታደሮች እና ከአስራ ሁለት በላይ የሚሆኑ አፍጋኒስታናውያን ህይወታቸው ሊያልፍ ችሏል። የታሊባንም ሆነ የዩናይት ስቴትስ ጠላት መሆኑን ያሳወቀውና በአለም አቀፍ ሽብር ስሙ የተመዘገበው እስላማዊ መንግስት አይኤስ ለጥቃቱ ኃላፊነቱን ወስዷል። ይህ ሁኔታ ታዲያ የዩናይትድ ስቴትሱን ፕሬዚዳንት ለበቀል ቃል እንዲገቡ አድርጓቸዋል። ፕሬዚዳንት ጆ ባይደን በትናንትና እለት ለጋዜጠኞች ባደረጉት መግለጫ ይህን ጥቃት ለፈጸሙና አሜሪካንን የመጉዳት ምኞት ያላችሁ ሰዎች ይህንን ነገር ተረዱት፣ ይቅር አንላችሁም፣ በፍጹም አንረሳም፣ አድነን ዋጋውን እናስከፍላችኋለን ብለዋል። በተመሳሳይ በፔንታገን መግለጫ የሰጡት የዩናይትድ ስቴትስ ማዕከላዊ ኮማንድ ዋና ኃላፊ ጀነራል ፍራንኮ መኬንዚ በካቡል ያለው ሰዎችን የማስወጣት ሂደቱ እንደሚቀጥል አስታውቀዋል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአርብ ምሽት የጋቢና ቪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ይህንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትልድ ድምጽ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን፣ አት ቪኦኤ አምሃሪግ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን በህወሀት በተያዙ የአማራ አካባቢዎች ደርሰዋል የተባሉ ሰብአዊ ጉዳቶችን የሚመረምር ቡድን እንደሚልክ አስታውቋል። ደብረ ታቦር ላይ ደረሰ በተባለ በተተኮሰ ከባድ መሳሪያ የተገደሉ አንድ ቤተሰብ አባላት ዝርዝርም አውጥቷል። ኮሚሽኑ ባጋጠመው የመጓጓዣና የጸጥታ ችግር በሀገሪቱ የተለያዩ ክፍሎች የሚፈጸሙ ሰብአዊ ጥሰቶችን ለመመርመር የሚያደርገውን ጥረት እንዳከበደውም ኮሚሽነሩ የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ለአሜሪካ ድምፅ ገልጸዋል። ዶክተር ዳንኤልን ያነጋገራቸው መለስካቸው አማሃ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ተፈጽመዋል የተባሉ የመብት ጥሰቶችን የሚያጠራ ቡድን እንደሚልክ ማስታወቁን በተመለከተ ያወጣውን መግለጫ መሰረት በማድረግ ለኮሚሽነሩ ለዶክተር ዳንኤል በቀለ ጥያቄ ያቅርቤላቸው ነበረ። ጥያቄ ከኮሚሽኑ ኃላፊነት አኳያ ይህ እርምጃ አልዘገየም? ሙያ አመሰግናለሁ መለስታቸው እንግዲህ፣ እንደሚታወቀው አሁን ይሄ በአማራ ክልል ብቻ ሳይሆን በአማራ በአፋር ክልልም እንዲሁም በኦሮሚያ ክልልም የተለያየ ቦታ ከግጭት ጋር የተያያዘ ብዙ ብዙ አሳሳቢ የሰብአዊ መብት ሁኔታዎች እየተከሰቱ ነው እና እነዚህ ቦታዎች ላይ በሙሉ በተቻለ ፍጥነት ለመድረስ ፍላጎት አለን፣ ጥረት እናደርጋለን። ግን የአቅም ስምምነት በአንድ በኩል ይገድበናል። በሌላ በኩል በአካባቢው ያለውን የጸጥታ ሁኔታ እና የትራንስፖርት እጥረት እንደ ልብ ለመጓዝ ችግር ይፈጥርብናል። ለነገሩ ይሄ መግለጫውን በቅርቡ አወጣን እንጂ እኛ ዜናው ከተከሰተበት ጊዜ ጀምሮ ወደዛ አካባቢ ቲም ማስተማራት ጀምረን ነበረ ነገር ግን ጸጥታ ሁኔታ ከመንገድ ስለተመለሱ አሁን በድጋሚ ነው። ሌላ የባለሙያዎች የምርመራ ቡድን ደግሞ እንዲሄድ እያደረግን ያለ ነው። በተመሳሳይ ወደ ኦሮሚያ ክልልም ወደ አፋር ክልልም ወደ ሱማሌና አፋር ግንበር አካባቢ እንዲሁ የተለያየ ቦታ እያስተማራን ያለው ቡድን አለ ለመከታተል ግን እነዚህ የገለጽኳቸው የጸጥታ ሁኔታና የእኛም የአቅም ውስንነት እንደፈለግ ነው መጠን በፈለግነው ፍጥረት ፍጥነት ለመንቀሳቀስ እንቅፋት ይፈጥርብናል። በያአሁኑ ይሄኛው ቡድን የላካችሁት ቤት ቤት አካባቢዎች ነው ትኩረቱ የሚሆነው የአፋርና የአማራ ክልልን አካባቢ አፋር እስከ ቅርብ ጊዜ ድረስ የአየር አገልግሎትም ለተወሰነ ጊዜ ተቋርጦ ስለነበረ የመንገድ ትራንስፖርቱም፣ የጸጥታ ሁኔታ አሳሳቢ ስለነበረ እንደ ልብ ለመንቀሳቀስ አሁንም አስቸጋሪ እንደሆነ ነው ያለው። ግን ሙከራ በማድረግ ላይ ነው ያለ ነው። የአማራ ክልልንም ከዛሬ ጀምሮ በሁለት መስመር የሚሄድ የምርመራ ቡድን አለን እና በአካባቢው ተገኝተን የተሟላ ምርመራ ለማድረግ እድል እናገኛለን ብለን እና እናስባለን። ጦርነቱ በትግራይ ክልል እንደተጀመረ የደረሱ የሰብአዊ መብቶች ጥሰቶችን በተባበሩት መንግስታት የሰብአዊ መብቶች ጉዳይን ከሚመለከተው አካል ጋራ ለማጣራት የጀመራቸው ስራ ነበረ። ያ ከምን ደረሰ ለመሆኑ ነው? አዎ ምርመራው በመካሄድ ላይ ነው። ተባበሩት መንግስታት ጋራ ወደዚህ ምርመራ ስራ ውስጥ ስንገባ ስራውን የምንመራበት ዝርዝር መመሪያ እና ደንብ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው። እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራል መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ ቢቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። አሁንም ዛሬም በማናገር ቀን ጭምር ይሁን አዲስ አበባ ከተማ ውስጥም የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ በአዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው። አንዳንድ ምዕራባውያን መንግስታት በዚህ አካባቢ ተፈጽሟል በሚባሉ የሰብአዊ መብቶች ጥሰት ላይ የተደመደመ ውሳኔ የሰጡ ይመስላሉ። ኮሚሽኑ ምን አስተያየት አለው? እኔ እንደሚመስለኝ በትግራይ በተከሰተው ጦርነት ብዙ አይነት ዘገባዎች ነበሩ። በሚዲያ የሚደረግ ዘገባ፣ በሰብአዊ መብት ድርጅቶች የሚደረግ ሪፖርት፣ በአክቲቪስቶች የሚደረግ ዘገባ፣ በማህበራዊ ሚዲያ የሚደረግ ዘገባ፣ በተለያየ ምንጮች ብዙ ዘገባዎች ነበሩ እና ይህ የጣምራ ከተባበሩት መንግስታት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ እንዲያካሂዱ የተፈለገው የምርመራ ስራ የጉዳዩን ትክክለኛ ገጽታ በገለልተኛ መንገድ ለማጣራትና ለማረጋገጥ ስለሆነ አሁን በተለይ ጉዳዩ የሚያሳስባቸውና የሚመለከታቸው መንግስታት፣ ሀገሮች፣ ድርጅቶች የዚህም የጣምራ ምርመራ ስራ ግኝት ቢጠባበቁ ነው ተገቢ የሚመስለኝ። እርግጥ የሰብአዊ መብት ምርመራ ስራ በተቻለ መጠን ቶሎ ውጤቱ እንዲታወቅ ያስፈልጋል። ግን ይህንን የመሰለ ሰፊ ስራ በሚሰራበት ጊዜ ደግሞ የራሱ ጊዜ መውሰዱ አይቀርም። ከዚህ ከሚጠበቀው ጊዜ በላይ መውሰድ የሌለበት ቢሆንም በተቻለ ፍጥነት ለመስራት ጥረት እየተደረገ ስለሆነ ጉዳዩ የሚመለከታቸው ወገኖች ሁሉ የዚህ የጣምራ ምርመራ ስራ ውጤት ቢጠባበቁ መልካም ይመስለኛል። ዶክተር ዳንኤል ድምጻቸውን በመገናኛ ብዙኃን የማሰማት አቅም ያላቸው መንግስትን ጨምሮ እጅግ ብዙ ኢትዮጵያውያን ከዚህ ጦርነት ጋር ተያይዞ በተፈጸሙ የሰብአዊ መብቶች ጥሰት ለሰብአዊ መብቶችና ለዴሞክራሲ ቆመናል የሚሉ ምዕራባውያን መንግስታትና ገለልተኛ ነኝ የሚሉ የሰብአዊ መብቶች ተቋማት የወሰዱት አቋም ለአንድ ወገን ማለትም ለህዋት ያደላ ነው ይላሉ። የእስከ ዛሬው የእናንተ ምርመራ ውጤት ምን ያሳያል? የመለስካቸውን ከአንዱ የዚህ የጋራ ስምምነታችን መገለጫ ራሱ የምርመራ ስራ እስኪጠናቀቅ ድረስ ስለ ግኝቶቻችን እና ድምዳሜዎቻችን መግለጫ ሳንሰጥ ምርመራውም ማካሄድ ይገባል ብለን ተስማምተን ነው ወደ ስራ ውስጥ የገባ ነው። ስለዚህ ስለ ግኝቶቹ እና ድምዳሜዎቹ መደምደሚያ መስጠት አልችልም። ሌሎች ወገኖች ስለወሰዱት አስተያየትም በአሁኑ ደረጃ አስተያየት ለመስጠት ስለሚያስቸግር መቆጠብ ይገባኛል። ነገር ግን እንዳልኩት ይሄ በሁለት ነጻ የሆኑ የሰብአዊ መብት ተቋሞች በዓለም አቀፍ ደረጃ በ የሀገር አቀፍ ደረጃም አሁን እውቅና የተሰጠው ሰብአዊ መብት ኮሚሽን ከተባበሩት መንግስታት ድርጅት ጋራ በጣምራ የሚያካሂዱት በተቻለ መጠን ሁሉንም ጉዳይ ሊያካትቱ የሚችል ሰፋ ያለ ምርመራ ስራ ስለሆነ ይህንን ጉዳይ የሚከታተሉ እና የሚመለከታቸው ሰዎች ሁሉ የዚህን የጣምራ ምርመራ ውጤት መጠባበቁ ይመከራል ብዬ አምናለሁ። ይህን ጥያቄ የምጠይቀት የብዙ ሰው የግርታም ሆነ የማወቅ ፍላጎትን ጥያቄ ስለሆነ ነው። እና ጥያቄ ኮሚሽኑ በዚህ ጦርነት ምክንያት የሚፈጸሙ የሰብአዊ መብቶች ጥሰትን በተመለከተ ምን ሊያደርግ ይችላል ይላሉ። በሌሎች በማናቸውም የሰብአዊ መብት ጥሰቶች ላይ እንደሚደረገው ሁሉ አንደኛ የሰብአዊ መብት ጥሰትን ማጣራት መዘገብ እና ሪፖርት ማድረግ ነው። ምክንያቱም በሰብአዊ መብት ሰለባ በሆኑ ሰዎች ላይ የደረሰው ጉዳት መነገር መታወቅ መቻል አለበት። ለተጎዱ ሰዎችና ቤተሰቦቻቸውም ድምፅ መሰጠት መቻል አለበት። ይህንን በተጨባጭ ማስረጃ መዘገብ፣ ማጣራት ነው። ሁለተኛው ሰብአዊ መብት ጥሰት ከተፈጸመ በኋላ በሰብአዊ መብት ጥሰቱ ተጠያቂ የሚሆኑት ወይም ጥፋተኛ የሆኑት ሰዎች፣ ቡድኖች፣ ኃላፊዎችን ቢሆኑ ጭምር በሕግ ተጠያቂነታቸው መረጋገጥ ስላለበት የዚህ አይነቱ የምርመራ ውጤት ለተጠያቂነት ለማረጋገጥ ይረዳል። ሶስተኛ፣ የዚህ አይነቱ ነጻና ገለልተኛ የሆነ የምርመራ ስራ ከሰብአዊ መብት ጥሰት መድረስ በኋላም ቢሆን የተጎዱ ሰዎች፣ ማህበረሰቦች ወይም በጠቅላላ አገር ወደፊት ለመራመድ እንዲያስችል ለሰላም፣ ለእርቅ፣ ለዘለቄታዊ ሰላም እንደ አንድ አስተዋጽኦ ሊቆጠር ይችላል። ምክንያቱም የተጎዱ ሰዎች ደግሞ ህይወታቸው መልሶ የሚቀጥልበት የሚቋቋምበት፣ ወደፊት የሚራመዱበት በማህበረሰብ ደረጃም ከሆነ ደግሞ የተጎዱ ማህበረሰቦች ነው መልሰው ተቋቁሞ ተጠግነው፣ ሰላም ሰፍኖ ወደፊት አገር፣ ህብረተሰብ፣ ሰዎች የሚጓዙበት መንገድ መመቻቸት አለ አለበት እና የሰብአዊ መብት ምርመራ ለዚህም አስተዋጽኦ ይኖረዋል። ምክንያቱም እውነቱ ሲነገር፣ ፍትህ ሲረጋገጥ፣ የተጎዱ ሰዎች ሲካሱ፣ ሲጠገኑ የደረሰውን ጉዳት መመለስ ባይቻልም እንኳን ወደፊት ደግሞ የዚህ አይነቱ ጥፋት እንዳይደገም ለመከላከል ጠቃሚ አስተዋጽኦ ይኖረዋል ተብሎ ይታሰባል። ስለዚህ እነዚህን ሁሉ አይነት አላማዎች መሰረት ተደርጎ ነው የሰብአዊ መብት ምርመራ ስራ የሚካሄደው። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ኮንቴይነር ለሰጡኝ ጊዜ በጣም አመሰግናለሁ። እሺ መለስካቸው አመሰግናለሁ። መልካም እሺ። ጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን ከማለፋችን በፊት በተከታዩ የዳዊት ጽጌ ሙዚቃ እረፍት አርገን እንመለሳለን። ያስተዋወቃችሁ እንግዳችን በህዋ ኢንዱስትሪ የላቀ ውጤት እያስመዘገበ ያለው ወጣት ነው። ትንሳኤ አለማየሁ ይባላል። በመቀሌ ዩኒቨርሲቲ በመካኒክ ምህንድስና የተመረቀ ሲሆን በቅርቡ የስፔስ ጄኔሬሽን አድቨርታይዘሪ ካውንስል የአፍሪካ አስተባባሪ ሆኖ ተመርጧል። በተጨማሪም በአፍሪካ ህዋ ኢንዱስትሪ ከአስር ከ30 ዓመት በታች ያሉ ወጣቶች መካከልም ተካቷል። ትንሳኤ ከአንድ ዓመት በፊት በጋቢና ቪኦኤ ላይ እንግዳችን የነበረ ሲሆን ከኤደን ገረመው ጋር በነበረው ቆይ ታ ስለ ህዋ ሳይንስ ፍቅሩና ስለ አፍሪካ የህዋ ሳይንስ የተነጋገሩት እንደሚከተለው ተጠናቅሯል። የስድስተኛ ክፍል ተማሪ እያለ በህዋ ሳይንስ ፍቅር የተለከፈው ትንሣኤ አለማየሁ ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል። ትንሣኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል። ነገር መግባት ጀመርኩት ስደርስ ደርስ ብሎ ሀሳቡ ይወጣ ጀመረ። ያኔ ቋንቋውን ማወቅ ስላለብኝ እንግሊዝኛ መማር ጀመርኩኝ። ከዛ በኋላ ስምንተኛ ክፍል ስደርስ የኢትዮጵያ ስፔስ ሳይንስ ሶሳይቲን ተዋወቅኩኝ። ከዛ ጊዜ ጀምሮ አባል ነበርኩኝ። ስለዚህ ያው ታሪኩ እንደ ታሪክ በራሴ በራሴ ባለው አቅም ለማድረግ ሞክረው ነገር ቢኖርም አሁን በጊዜው ያለውን ደግሞ ሳይንስ እና ቴክኖሎጂ በጣም ለማዳበር እፈልግ ስለነበረ ብዙ ስኮላርሺፖችን ሞክር ነበረ ውስጥ አንድ ለፈን ሳክሶ ልኛል ግን ሊቀሩ ፋይናንሻል ከገንዘብ ጋር የተያዙ ጉዳዮች ስለነበሩ በዛ ምክንያት ህግ ለመማር አልቻልኩኝም። ዩኒቨርሲቲም ስገባ አሁን ሜካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካል እና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና አቅም ያለኝ ወሰ የተሰማኝ መካኒካል መንስና ላይ ስለሆነ ወደዛ ተቀላቀልኩ ማለት ነው። ፍላጎቱ በጣም ነበረኝ። አሁንም ድረስ ራሱ መቀሌ ዩኒቨርሲቲ አስተዳደሩ በጣም ለአዳዲስ ሀሳቦች ቀና ስለሆነ አሁንም አላቋረጥኩኝም። የተለያዩ ሙከራዎችን እያደረግን ነው። ይህ የኤሮስፔክ ኢንጂነሪንግ ድህረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች የአቅማችን እያደረግን ነው። ያው እንደ ሀገርም መሰራት ያለበት ነገር ስለሆነ በሱ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እነዚህ አይነት ነገሮች እንዲኖሩ ያው እኔ እዛ ብቻ ሳይሆን፣ ምክንያቱም እንዴት ነው እኔ አንድ ጊዜ አንዴ ገብቼ ያው ተቀራራቢ የምለውን ነገር አድርጌ አለጋለን። ብዙ ሰው ግን የለም ብሎ ተስፋ የሚቆርጥ ይመጣል፣ የመሳሰሉትና ቢያንስ እኔ ያለፍኩበትን ከእኔ በኋላ ይመጡ ደግሞ ሌሎች ባሾችም ባያቸው ሌሎች ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ እሞክራለሁ። የአፍሪካ ችግር ሊቀረፍ የሚችለው በውጭ ኃይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሣኤ፣ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም፣ ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል። ለምሳሌ የሚታወቁ ችግሮች ያሉትን ነገሮች አሉ። የትምህርት አሰጣታችን በንያ መሳሰሉ ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በውሃ ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ የሰው ኃይል ይኖረናል። አምራች የሰው ኃይል ግን አይኖረንም። መማሩን ተምረውታል። ነገ ግን ወደ ትግበራ መግባቸው በጣም የሚቸገር አይነት የሰው ኃይል ነው የምናመርተው ማለት ነው። አሁን ከዚህ ያለን የትምህርት አሰጣጥ አሁንም ብንተገብረው ከሆነ ይጀምረ በቃ ችግራችን ያ ነው ለሚሰ መሰረታዊ ችግር ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ ኢትዮጵያ ዩኒቨርሲቲ ለምሳሌ ሲነሳ የዓለም ሳይ በዲግሪ የሚመረቀው ተማሪ ወይም የምትመረቀው ተማሪ ያን ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪ ሬዲ ላይ አቬይለብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ መኖር አለበት። በሰው ኃይል አንጻር ትንሽም ቢሆን የተወሰነ ያህል አለን። እንዲሁም ደግሞ የተመረቁትንም የተለያዩ ስልጠናዎች እና ድጋፎች ወደዚህ መስመር ማምጣት መጠየፍ ይቻላል። ይህን ለማለት ፈልጌ ነው። ትልዩ የሚሄዱ ነገሮች ናቸው እነዚህ ሁለቱ፣ ትምህርቱም ኢንዱስትሪውም አንድ ላይ መሄድ መቻል አለባቸው። ኢንዱስትሪው ብቻ የሚሄድ ከሆነ ኢንዱስትሪው እንደ መሰረተ ልማት ትንጣው ይኖራል የሚሰሩበት ግን እስከዛሬ እንደነበረች ቻይናውያን ይናሉ ማለት ነው፣ ደግሞ ሌሎች የሀገራት ሰዎች። ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰዊ ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ ኮሚስቶ መስራት እንደጀመሩት አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተመዘገቡ ሌሎች ሀገሮች ማገልገል ይጀምራሉ። ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለባት። ከሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስና ኤዱኬሽን ጋር ቅርብ ጋር ተፈራርመ ለምሳሌ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጠሚያ የመፋብረኪያ ና ሞከሪያ አንድ ትልቅ ፋሲሊቲ ለመገንባት ለምሳሌ አስቧል። ለምሳሌ ይሄ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል፣ ለተማሪውም ገብቶ ለምንሰራ ሰው ማለት ነው። ትንሳኤ ሲያጠቃልልም ወጣቶች በህዋ ሳይንስ ውስጥ ያለውን ሀገር በቀል እውቀት በማዳበር በተለያዩ ክለቦች በመሳተፍ እንዲሁም የህዋ ሳይንስ ማህበር አባል በመሆን ስሜታቸውን ማዳበር እንደሚችሉ ይናገራል። በተጨማሪም በሀገሪቱ እየተሰሩ ያሉ የሳተላይት ማምጠቅና የህዋ ሳይንስ እንቅስቃሴዎች በቶሎ ወደ ተግባር ገብተው የታለመንላቸውን አላማ እንዲያሳኩና ህብረተሰቡንም የሚጠቅሙበት ሁኔታ ሊመቻች እንደሚገባም አጽኖት ሰጥቶ አሳስቧል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቪኦኤ እንደቀጠለ ነው። በዓለም ዙሪያ ያለው ተበላላጭነት የኮቪድ-19 ክትባት በእኩል ደረጃ እንዳይከፋፈል በማድረጉ ኮቪድ-19 ወረርሽኝን ከመላው ዓለም ለማጥፋት የሚደረገውን ጥረት አዳጋች አድርጎታል። ሆኖም ክትባቱ እንደ ልብ ወደሚገኝባቸው የበለጸጉ ሀገራት በመጓዝ ክትባቱን ለማግኘት ከፍተኛ ዋጋ ከፍለው መጓዝ የሚችሉ ፈቃደኞች እየጨመሩ መሆናቸውን በመሆናቸው የክትባት ቱሪዝም በመስፋፋት ላይ ይገኛል። የአሜሪካ ድምጿ ቨርጂኒያ ጉናዋን ያደረሰችንን ዘገባ እንደሚከተለው አጠናቅሬዋለሁ። በዩናይትድ ስቴትስ የሚገኙ የጤና ሰራተኞች የኮቪድ-19 ክትባትን ለመውሰድ የሚያመነቱ አንዳንዴም ፈቃደኛ ያልሆኑ አሜሪካኖች ክትባቱን እንዲከተቡ ለማድረግ እየጣሩ ባሉበት ወቅት በሌሎች ሀገራት የሚኖሩ ሰዎች ደግሞ ክትባቱን ለማግኘት ፈቃደኛ ብቻ ሳይሆኑ ተጨማሪ ወጪ ለማውጣትም ፈቃደኛ ናቸው። ለምሳሌ ሱሊ ራዛክ ግማሽ የዓለም ክፍልን አቋርጣ ከኢንዶኔዥያ ወደ አሜሪካ የመጣችው ክትባቱን ለማግኘት ነው። ልጆቼ ኮሌጅ የሚማሩት እዚህ ነው። ስለዚህ ጥቂት ካሰብንበት በኋላ ልጆቻችንን ለመጎብኘት ስንመጣ ክትባቱን እዚህ ለመከተብ ወሰንን። ልክ እንደ ሌሎች በርካታ የዓለም ሀገራት በኢንዶኔዥያ ያለው የኮቪድ-19 ክትባት አቅርቦት ፍላጎቱን ማሟላት አልቻለም። በአሁኑ ሰዓትም በሀገሪቱ የበለጠ ተላላፊ የሆነውን የዴልታ ዝርያን ጨምሮ በኮቪድ-19 የሚያዙ ሰዎች ቁጥር እየጨመረ ነው። ለዛም ነው። ሱሊ ራዛክ ከባለቤቷና የ16 ዓመት ሴት ልጃቸው ጋር በመሆን 21 ሰዓታት የፈጀ በረራ በማድረግ ኒውዮርክ የደረሱት ከሁለት ቀናት በኋላም በፔንሲልቬኒያ በአቅራቢያቸው የሚገኝ ፋርማሲ በመሄድ የመጀመሪያውን ዙር የፋይዘር ክትባት ተከተቡ። ወደዚህ ከመምጣታችን በፊት ክትባቱን ማግኘት ቀላል እንደሆነ መረጃ ደርሶን ነበር። እውነትም በጣም ቀላል ነበር። በተመሳሳይ አንጌ ባንጋዲታ ከጃካርታ ኒውዮርክ ለመጎብኘት የመጣው በመጋቢት ወር ላይ ሲሆን ወደ ሀገሩ ከመመለሱ በፊት አንድ ጊዜ ብቻ የሚሰጠውን የጆንሰንን ጆንሰን ክትባት ማግኘት ችሏል። ኒውዮርክ ከተማ ነዋሪ ላልሆኑ ሰዎች ክትባቱን እንዲሰጥ ማድረግ የጀመረው በሀገሪቱ ቱሪዝም እንደገና እንዲንሰራራ በማሰብ ነው። ወዲያውኑ ክትባቱን ማግኘት የሚችል አልመሰለኝም ነበር። የቀጠሮ መያዣ ድረገጹን በተደጋጋሚ እከፍተው ነበር፣ ግን ቀጠሮ ለማግኘት ይፈጅብኝ ሶስት ወይም አራት ቀን ብቻ ነበር። በዩናይትድ ስቴትስ የሚገኙ ቢያንስ 24 ከተሞች የኮቪድ-19 ክትባት ለመስጠት የነዋሪነት ማረጋገጫ አይጠይቁም። ይህ በኢንዶኔዥያ ለሚገኙና በኮቪድ-19 ምክንያት ስራ ቀዝቅዞባቸው ለከረሙ የጉዞ ወኪል ድርጅቶች ጥሩ አጋጣሚ ሆኖላቸዋል። ወደ ዩናይትድ ስቴትስ ሄደው መከተብ ለሚፈልጉ ሁሉን ያካተተ የጉዞ አማራጭ ማቅረብ ጀምረዋል። ከነዚህ መካከል ሙሐመድ ራማዳኒ አንዱ ነው። ከ30 በላይ ወረፋ የሚጠብቁ ሰዎች አሉ። የጉዞ አማራጮቹ ዋጋቸው 550 የአሜሪካን ዶላር ከሚያወጣው ለአራት ቀን ወደ ሃዋይ የሚደረግ ጉዞ ጀምሮ እስከ 3600 የአሜሪካ ዶላር የሚያወጣው ምቾት የሞላበት የ52 ቀን አገር አቋራጭ ጉዞ ይደርሳል። በአሜሪካን ሀገር የሚሰጠው ክትባት ኢንዶኔዥያ ቀደም ብላ ካቀረበችው ቻይና ሰር ክትባት የተሻለ ብቃት ያለው መሆኑ የክትባት ቱሪዝሙ እንዲስፋፋ ምክንያት ሆኖታል። እነዚህ ሀገራት ውስጥ እንደ ፋይዘር፣ ጆንሰን እና ጆንሰን አይነት ክትባቶች ናቸው የሚሰጡት። እነዚህ ኢንዶኔዥያ ውስጥ የሉም። ስለዚህ በዛውም ክትባቱን ለማግኘት ለምን አልሄድም ብዬ ያሰብኩ በሌላ አንጻር የክትባት ቱሪዝም በተለይ ክትባቱን ከማዳረስ ጋር በተያያዘ የስነ ምግባር ጥያቄ እያስነሳ መሆኑን አንዳንዶች ይጠቁማሉ። ይሄ አለመመጣጠንን ይፈጥራል። ምክንያቱም በአንድ ሀገር ውስጥ የሚኖሩ አንዳንድ ሰዎች ያንን የማድረግ አቅም ሲኖራቸው፣ ሌሎች ደግሞ ማድረግ አይችሉም። እስካሁን ባለው መረጃ የዓለም ጤና ድርጅት ክትባቱን በእኩል ለማከፋፈል ሲል ባቋቋመው ኮቫክስ በኩል ቢያንስ 105 ሚሊዮን ክትባቶችን ለ135 ዝቅተኛና መካከለኛ ገቢ ያላቸው ሀገራት አከፋፍሏል። ድህነትን ለማጥፋት የሚንቀሳቀሰው አንድ ዘመቻ የተሰኘው ቡድንም በዓለም ላይ ከሚገኘው የኮቪድ-19 ክትባት እስካሁን ዝቅተኛ ገቢ ላላቸው ሀገራት መዳረስ የቻለው አንድ ከመቶ ብቻ መሆኑን በመግለጽ የበለፀጉ ሀገራት ክትባቶችን ለሌሎች ሀገሮችን በአፋጣኝ እንዲያካፍሉ ጥሪ አቅርበዋል። በቨርጂኒያ ጉናዋን ለቀረበው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ። የተከበራቸሁ አድማጮች ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ሀይሉና እኔም ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርን። አስተያየቶች በፕሮግራማችን ላይ ካላችሁ በፌስቡክና ና በትዊተር ገጻችን አት ቪኦኤ አምሃሪክ ላይ ልታደርሱን ትችላላችሁ። ለዋትሳፕ መልእክቶቻችሁ ደግሞ የስልክ መስመራችንን ፕላስ አንድ ሁለት ዜሮ ሁለት ሁለት ሀያ ሰባት ስልሳ ሶስት ሰባ ዘጠኝን መጠቀም አትርሱ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቅ እንጠብቃችኋለን። የነገ ሰይ በለን። መልካም ምሽት።